ፖሊስ ሶስት ጋዜጠኞችን ጨምሮ አሸባሪ ውዥንብር ነስተዋል በሚል ጥርጣሬ ወንጀል ሰሞኑን በቁጥጥር ስር የዋላቸውን ዘጠኝ የኢንተርኔት ድረገጽ አምደኞች ወይም ብሎገርስ ፍርድ ቤት አቅርቧል። ፖሊስ የጠየቀው ተጨማሪ የምርመራ ጊዜ መፈቀዱን ተመልክቷል። በሌላ በኩል ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ለጋዜጠኞች ተቆርቋሪ የሆኑ ድርጅቶች ታሳሪዎቹ እንዲፈቱ የጠየቁባቸውን መግለጫዎችም አውጥተዋል። መለስካቸው አመሃ ዝርዝሩን ይዘዋል። ፖሊስ ዘጠኙን ተጠርጣሪዎች ትናንት ሚያዝያ 19 ቀን 2006 ዓ ምት በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት አቅርቧቸዋል። ፖሊስ ዘጠኙን ተከሳሾች በሦስት የተለያዩ መዝገቦች ነበር ያቀረበው። በአንደኛው መዝገብ ተስፋ ለሞለየስ፣ አስማማው ኃይለ ጊዮርጊስና ዘላለም ክብረት ተካተዋል። በሁለተኛው መዝገብ ውስጥ ደግሞ ናትናኤል ፈለቀ፣ አጥናፉ በርሄና ኤዶም ካሳይ ይገኛሉ። በሦስተኛው መዝገብ በፈቃዱ ኃይሉ፣ አቤል ዋበላና መሐሌት ፋንታሁን ተዘርዝረዋል። ፖሊስ ተጠርጣሪዎችን በሦስት የተለያዩ መዝገቦች የመደበ ቢሆንም ሁሉንም ጠረጠርኳቸው የሚለው በአንድ አይነት የወንጀል ድርጊት መሆኑን የፍርድ ቤቱ መዝገብ ያመለክታል። ፖሊስ እንደሚለው ተጠርጣሪዎቹ የመብት ተሟጋች ነን ከሚሉ የውጭ ኃይሎች ጋር በሐሳብና በገንዘብ በመስማማት ህዝብን የሚያሸብርና መንግስትን በኃይል ለመጣል በኢንተርኔት ማህበራዊ ድረገጾች ላይ ውዥንብር በመንዛት ወንጀል ተጠርጥረዋል። ፖሊስ ምርመራውን ገና እንዳላጠናቀቀ ገልጾ አስራ አምስት ቀን ተጨማሪ ምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ይሁንና ፍርድ ቤቱ በመጀመሪያና በሁለተኛው መዝገብ ለቀረቡት ተጠርጣሪዎች የ10 ቀን በሦስተኛው መዝገብ ለቀረቡት ተጠርጣሪዎች የ11 ቀን ተጨማሪ ምርመራ ጊዜ ሰጥተውታል። ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉት በሁለት የተለያዩ ቀናት ማለትም ሚያዝያ 17ና 18 ቀን 2006 ዓ ም ነበረ። ሚያዚያ 17 ቀን አቶ ተስፋ ለመለየት ሲያዝ በቦታው ተገኝተው ከነበሩት መካከል የረዥም ጊዜ የስራ ጓደኛቸውና ጎረቤታቸው ወይዘሮ ጽዮን ግርማ ሁኔታውን ታስታውሳለች። ሲያዝ አይቻለሁ። ማየት ያየሁት ደግሞ ተጠርቼ ነው ያየሁት። የተጠራሁት ቤቴ ነበርኩኝ። ሶስት ሰዓት ተኩል ላይ የቤቴ በር በጣም በሃይል ተንኳኳ። ደነገጥኩ። ማታም ስለነበረ እና ዘልዬ ስወጣ ምንድን ነው ብዬ ስጠይቅ ተስፋለም ተይዟል ይፈልግሻል፣ ይጠራሻል የሚል የቁጣ ድምፅ ሰማሁ። ምን ሆኖ ተጣልቶ ነው የመሰለኝ ወይም ከሰው ጋር በእርግጥ ተስፋለም የሚጣላ ልጅ አይደለም፣ ግን የሆነ ችግር ገጥሞት ጥሩልኛ ያለን የመሰለኝ እና እየበረርኩኝ ስሄድ ተከቧል። ወደ አስር ሰው ስምንት ወይም ዘጠኝ ሰው የሚሆን አንድ ሰባት የሚሆን ሲቪል የለበሱ ወጣቶች ናቸው ይዘውታል። እቃ በፌስታል ተይዟል እና ደነገጥኩ። ከሌባ የተሰረቀ እቃ ገዝቶ የሆን እንደዚህ አይነት የለም። ምንም አልጠረጠርኩም። ሌላ ነገር ከዛ ያለፈ ምንድነው? ተስፋለም ምንድነው? ስለ እሱ እንዲናገር እድል አልሰጡትም። ምንድነው፣ ምንድነው የተፈጠረው ስለው፣ በኋላ ላይ ግን እሱ ለስራ ጉዳይ ነው ከስራ ጋር በተያያዘ ነው ወደ ማዕከላዊ ነው ብለውኛል። ተረጋጊ አለ። ለመሆኑ አቶ ተስፋለም በአሁኑ ጊዜ ጠበቃ አለው ጓደኛ ወይንም ሌሎችም አላቸው እንዴት ነው እስኪ እንግዲህ ስለ ሌሎቹ አላውቅም። ያው ተስፋ ለም ግን ያው ብቻውን ነው የሚኖረው አጋጣሚ ቤተሰብ እህት አለው። በእርግጥ ግን እናትም ወላጆቹ በሞት ከተለዩት ቆይተዋል። ይህን ደግሞ እናውቃለን። ያው እንደሱ ስለሆነ እኛ ተረዳድተን ጠበቃ ለማቆም ጥረት እያደረግን ነው። አቶ ተስፋዓለም ወልደየስ ወይዘሪት ኤዶም ካሳይ እና አቶ አስማማው ኃይለ ጊዮርጊስ ጋዜጠኞች ሲሆኑ አቶ ዘላለም ክብረት ደግሞ በአምቦ ዩኒቨርሲቲ የሕግ መምህር እንደነበረ ታውቋል። ተጠርጣሪዎቹን በቅርብ የሚያውቋቸው እንደሚሉት በተለያዩ ድረገጾችና በዞን ዘጠኝ ድረገጽ ላይ ከሰብአዊ መብቶች ጋር በተያያዙ የተለያዩ ርዕሶች አያሌ መጣጥፎችን ሲያቀርቡ ቆይተዋል። ከዚህ በተጨማሪ ተስፋዓለም ወልደየስ ፎርቹን በተሰኘው ሳምንታዊ ጋዜጣና በአዲስ ስታንዳርድ መጽሔት ላይ በፍሪላንስ ቅጥር ሲሰራ የነበረ ሲሆን አቶ አስማማው ኃይለ ጊዮርጊስ ደግሞ በአዲስ ጉዳይ መጽሔት ከፍተኛ አዘጋጅ ነበረ። ኤዶም ካሳይ ቀደም ሲል እምብልታ በተሰኘ ሳምንታዊ ጋዜጣ፣ በኋላም በዕለታዊው አዲስ ዘመን ጋዜጣ ላይ ስትሰራ ቆይታለች። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አድማጮች ታሳሪዎቹ ቤተሰባቸው ወዳጅ ዘመዶቻቸውም ሆኑ የሕግ አማካሪዎቻቸው እስካሁን እንዳላዩዋቸው ተገልጧል። በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት የዞን ዘጠኝ ድረገጽ አምደኞች ለመሆኑ እነማን ናቸው? ሦስቱ ጋዜጠኞችስ? ሄኖክ ዘማክሴር ዝርዝር ይዟል። በኢትዮጵያ በመስከረም 2004 ዓ.ም ጋዜጠኞች እስክንድር ነጋ፣ ርዮት ዓለሙ፣ ውብሸት ታዬ ከፖለቲካ ተቃዋሚዎች አንዱአለም አራጌ፣ በቀለ ገርባ፣ ኦልባና ሌሊሳና ሌሎችም በጅምላ ከታሰሩ ወዲህ ለመጀመሪያ ጊዜ በንጽጽር ያለፈው ሳምንት በርካታ ሰዎች የተዋከቡበትና የታሰሩበት ሆኗል። አርብና ቅዳሜ ዕለት የአይን ምስክሮች እንደ ገለጹት መለዮ በለበሱ የፖሊስ ግብረ ኃይሎችና የሲቪል ልብስ በለበሱ የደህንነት ሠራተኞች የእስር ዘመቻው ተከናውኗል። ይህ የማኅበረሰብ የፖለቲካና የመሳሰሉ ጉዳዮችን አንስተው በድረገጾችና በማኅበረሰብ የመገናኛ ብዙሃን ሐሳብ የሚያራምዱ ወጣቶች ዞን ናይነርስ በሚል ስም ይታወቃሉ። ከዘጠኝ አባላቱ ስድስቱ ሲታሰሩ፣ የተቀሩት ሶስቱ ደግሞ ጋዜጠኞች ናቸው። ጋዜጠኞቹ ተስፋለም ወልደየስ ለተባበሩት መንግሥታት ድርጅት የዜና አውታር ኢሪን ለረጅም ጊዜ ያገለገለ የፎርቹን ጋዜጣ ዘጋቢ አምደኛ ነው። አስማማው ኃይለ ጊዮርጊስ ለአዲስ ጉዳይ መጽሔት የሚጽፍ ጋዜጠኛ ነው። ኤዶም ካሳዬ ደግሞ በአካባቢና በአየር ንብረት ጋዜጠኝነት የሰለጠነች ቀድሞ የእምቢልታ ጋዜጣና የአዲስ ዘመን ጋዜጣ ዘጋቢ እንደነበረች በቅርብ ከሚያውቋት የሥራ ባልደረቦቿ ለመረዳት ችለናል። ስድስቱ የዞን ዘጠኝ ጦማሪያንስ በእስራቱ ወቅት ከሀገር ውጭ ከነበሩት ሶስቱ የተቀሩትን ሁለት አባላት በስልክ ይዘናል። ሶሊያና ሽመልስና እንዳልካቸው ኃይለ ሚካኤል፣ እንደምን አመሻችሁ። በቅድሚያ እስቲ ከዘጠኝ አባላቶቹ ስድስቱ የታሰሩት እነማን ናቸው? ስማቸውን እና ስራቸውን እንዲሁም እድሜያቸውን እስቲ ግለጭልን። ከታሰሩት እንግዲህ የመጀመሪያው በፍቃዱ ኃይሉ ነው። በፍቃዱ በጋዜጠኝነት ማለት ነው? አይደለም፣ በእርግጥ የተለጠነው የኢንፎርሜሽን ቴክኖሎጂ ባለሙያ ነው። ግን ከዚህ በፊት በቅድስተ ማርያም ኮሌጅ በኢንፎርሜሽን ቴክኖሎጂ እና በኖሌጅ ማኔጅመንት አካባቢ አካባቢ ይሰራ ነበረ። ከዛ በተጨማሪ ደግሞ መጽሐፍ ጽፏልና ከዛ ውጭ ግን በማህበረሰብ ሚዲያ ለረጅም ጊዜ የራሱ ብሎግ ነበረው እና በዛ ጦማር ላይ በጣም ይጽፍ ነበረ። ከዛ በኋላ ደግሞ ዞን ዘጠኝ ከተመሰረተ በኋላ ዞን ዘጠኝ ላይ በዋነኝነት አብዛኛችን አርቲክሎች በመጽሐፍ እና ሀሳቡን በተለያየ ማህበረሰብ ድረገጾች በፌስቡክን፣ በትዊተርን በመግለጽ ነው የሚታወቀው። ሁለተኛው ሰው አቤል ነው አቤል ዋቤላ ነው። አቤል ጓደኛችን ነው። የሚሰራው ለኢትዮጵያ አየር መንገድ ነው። በፕሮፌሽኑ ሜካኒካል ኢንጂነር ነው። ምህንድስናን ነው የተማረው ኢትዮጵያ አየር መንገድ ነው የሚሰራው። ግን እሱም እንደዚህ በግሉ እየራሱ ብሎግ ነበረው ይጽፍ ነበረ። ዞን ዘጠኝ ከተመሰረተ በኋላ ግን ያው በዞን ዘጠኝ አስተዋጽኦ ሲያደርግ ነበር፣ በጽሁፍም፣ በዘመቻዎቹ ላይ በከፍተኛ ሁኔታ በመሳተፍ። ሶስተኛዋ ማህሌት ፋንታሁን ናት። ማህሌት በ በሙያ ኢንፎርሜሽን ቴክኖሎጂ ነው የምትሰራው። የመንግስት ሰር ሰራተኛ ናት። የጤና ጥበቃ ሚኒስቴር ሰራተኛ ነበረች። እሷም እንዲሁ የዞን ዘጠኝ አባልና የጀመረ ጊዜ ጀምሮ በተለይ ማህበራዊ ጉዳዮች ላይ የሚያተኩሩ ጽሁፎችን ዘ ዘጠኝ ለት ዘመቻዎች ላይ ትሳተፍ ነበረ። በማህበረሰብ ሚዲያም ሀሳቧን ትገልጻለች። አራተኛው አጥናፍ ብርሃኔ ነው። አጥናፍ የሀያ አምስት አመት ወጣት ነው። ሀይል ገና አልሞላውም። የራሴ ድል ጾማ ነበረው። ከዛ ግን ዘጠኝ ከመሰረተ በኋላ ዘጠኝ ላይ ሀሳቡን ይገልጻል በማህበረሰብ ሚዲያ በትዊተርም፣ በፌስቡክም በተጨማሪ ዘጠኝ ላይ ከሚሰራ በተጨማሪ ሀሳቡን ይገልጻል። ናትናኤል አለ። ናትናኤል ሀያ ስድስት ሀያ ሰባት አመቱ ነው። የኢኮኖሚ ባለሙያ ነው በፕሮፌሽን የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር አባል ነው። በጣም ብዙ ጊዜ የሚጽፋቸው ጉዳዮች የኢኮኖሚ ጋር በተያያዘ የራሱ የግል ጦማር ነበረው። ዘጠኝ ላይ ይጽፋል። የዘመቻዎቹም ሙሉ ተሳታፊ ነው። ዘላለም ክብረት የህግ ባለሙያ ነው። በአምቦ ዩኒቨርሲቲ የህግ ትምህርት አስተማሪ ነው። ከዛ በተጨማሪ ሁለተኛ ዲግሪ አዲስ አበባ ዩኒቨርሲቲ ሲማር ነበረ። ከአንድ ሳምንት በፊት ነው እሱ ትምህርት ያጠናቀቀው። የሀያ ስምንት ዓመት ወጣት ነው። ከአምቦ ዩኒቨርሲቲ ከግቢው ነው የታሰረው እና የመጀመሪያውን መረጃ የሰማ ነው ከሱ ነው ፖሊሶች መጥተው የያዙት እንደሆነ። ብዙዎቹ ወጣቶች ናቸው፣ በሀያዎቹ እድሜ ክልል የሚገኙ ናቸው የዚህ የዞን ዘጠኝ ወይም ዞን ናይነርስ ቡድን አባላቶቻቸው። እንግዲህ የቀረበባቸው በተለይ ፖሊስ እስር እንዲያራዝምላቸው ለፍርድ ቤቱ ያቀረቡበት ሀገሪቱን ጠቅሳለሁኝ በሶሻል ሚዲያ ለማተራመስ እራሱን የመብት ተሟጋች ነኝ ብሎ ከሚጠራ የውጭ ኃይል ጋር በሀሳብም በገንዘብም ተረዳድተውና ተስማምተው በሀገሪቷ ላይ የብጥብጥ ቅስቀሳ ለማስነሳት አቅደው ሲንቀሳቀሱ ተደርሶባቸው በቁጥጥር ስር ውለዋል ይላሉ። ድርጅታችሁ ወይም አብረዋችሁ የሚሰሩ ጓደኞቻችሁ በእንዲህ አይነት ስራ ተሰማርተዋል። ምን አይነት መልስ ትሰጣላችሁ እናንተ? ክስ ባይሆንም እንግዲህ እንዳልከው ከፍ ያለ የማዘዣ አይነት ነገር የምርመራ መጠየቂያ ማራዘሚያ አይነት ክስ ነው። ያው እኛ እንደማናቸውም ለሀገሩ ወይም ለወገኑ ያገባዋል እንደሚል እንደ ኮንሰርን እንደሆነ ዜጋ ነው። ተደራጅተናልን ብለን ራሳችንን አናስብም። ይህም ለሀገራችን ያገባናል ብለን በትርፍ ሰዓታችን የምንሰራው ስራ ስለሆነ ምንም አይነት ሀገር የማተራመስም ሆነ ሕጋዊ ያልሆነ ስራ ውስጥ ስላልነበር በአስቸኳይ አባሎቻችን እንዲፈቱልን ነው የምንጠይቀው፣ የመጀመሪያው ሁለተኛ የሚሆነው ኢትዮጵያ ውስጥ ማንም ሰው የፈለገውን ነገር እንዲናገር ህገ መንግስቱ ይፈቅዳል። በህገ መንግስቱ መሰረት ተተጠቅማን ነው ስንሰራ የነበረው ህገ መንግስታዊ መብታችን ነበር ስንለው እና ህጋዊ እንቅስቃሴ ነበር ስን ማድረግ የነበረው እና ህጋዊ ስለሆነን ህጋዊነታችንን መንግስት አውቆ እንዲለቀን ወይም እንዲፈታል አባሎቻችንን እንጠይቃለን። ዞን ናይነርስ ማለት ምን ማለት ነው? እንዴት ነው የተገናኛችሁት? እንዴት ነው የተሰባሰባችሁት? አስቀድሜ እንዲያውም አንዱን ጦማራችሁን ስመለከት ነበር እና ስለሚያገባን እንጦምራለን ትላላችሁ። እንዲያውም ራሳችሁን የምትገልጹት ጥቅስ ኢመደበኛ የጦማሪያንና የአራማጆች ቡድን ኢትዮጵያ ውስጥ ስላለው ማህበረሰባዊና ፖለቲካዊ ሁኔታ የተለየና ወገናዊ ያልሆነ ትርክት እየሰራ ያለ የወጣቶች ስብስብ ነው ይላል። እስቲ ዞን ናይነርስ እንዴት ተገናኛችሁ? ምን ማለት ነው? ምንድን ነው የምትሰሩት? እንግዲህ ዞን ናይን ሁለተኛ ዓመት ሊሆነው ነው። በፈረንጆች አቆጣጠር የአስራ ሶስት ሲመጣ ሁለት አመት ይሆነዋል። እንደ ቡድን ራሱን ለራሳቸው ስንሰተን መንቀሳቀስ ተጀመርን ማለት ነው። ከዛ በፊት ቅድም እንዳልኩ ሁሉም ከዞን ናይን በፊት በማህበረሰብ ሚዲያ የተለያዩ ሀሳባቸውን ይገልጻሉ። እያንዳንዳችን የዞኑ አባላት ግን ከዛ ከዛ ውጭ ደግሞ በማህበረሰብ ሚዲያ ራሳችንን እንገልጻለን የአንድ እንደ አጋጣሚ ሆኖ አንድ ኢንሲደንት ነበረ ያገናኘን ሁላችን ማህበረሰብ ሚዲያ ላይ ያለን። ከዚህ ፊት አንተዋወቅም። ከማህበረሰብ ሚዲያው በፊት በግል የሚተዋወቅ ሰው የለም። ዘ ዘጠኝ ሳስታውስ ከነበረ የአለም በቻሳ ሴምስ ላይ የደረሰባት በደል፣ ከዛ ቀጥሎ ደግሞ እሷ ሞት ተከትሎ አዲስ አበባ ላይ ወጣቶች ተሰብስበው የመሷ ገንዘብ ማሰባሰቢያ ኢኒሽቲቭ ተጀምሮ ነበር። እዛ ላይ የምትዋወቅ የነበረ ልጆች ተገናኘን። አሁን ይዞ ዘጠኝ አባላት የሆንነው ብዙዎቻችን፣ እና ወጣቶች ሸን የተለየ ሀሳብ አለን የተለየ ትርክት አለን ከሚባሩ ከሚወራው ስለዚህ እሱ ሀሳባችንን መናገር እንፈልጋለን ብለደሞው ኮንሰርን ለበን የሀገማና ሽላገር የተዋስዳይ ስለዚህ የሀገማ ጉዳይ ላይ መናገር እንፈልጋለን ተስብ ብለን ሆይታችንን ማምጣት እንፈልጋለን ብለን ነው እንግዲህ የዘጠኝ የተጀመረው። የዞን ዘጠኝ ጦማሪያን የወጣቶች ቡድን አባላት ሶሊያን አሽመልስና እንዳልካቸው ኃይለሚካኤል ለሰጣችሁኝ ማብራሪያ አመሰግናለሁ። አርቲክል አስራ ዘጠኝ የተባለው ተሟጋች ድርጅት ስድስቱን የኢንተርኔት ድረገጽ አምደኞች ብሎገርስ እና የሶስቱን ጋዜጠኞች መታሰር አውግዞ በፍጥነት ከእስር ቤት እንዲወጡ ወይም እንዲፈቱም በወጣው መግለጫ ጠይቋል። ከሰብአዊ መብት ተሟጋቾችና የውጭ ድርጅቶች ጋር በመተባበር በማህበራዊ ገጾች ወይም ሶሻል ሚዲያ ጽሁፋቸው ህዝብን ለአመፅ በመቀስቀስ የተጠረጠሩት ያላቸውን ጋዜጠኞች የሰብአዊ መብት ታጋዮች ናቸው፣ በፍጥነት ያለምንም ቅድመ ሁኔታ እንዲፈቱ ብሏል። አርቲክል 19 በመግለጫው እነዚህ ወንጀላዎች ኢትዮጵያ ወደ ባሰ የሰብአዊ መብቶች ጥሰት ማዝቀጧን ያሳያል ያለው የድርጅቱ መግለጫ ጨምሮ የኢንተርኔት ድረገጽ አምደኞቹና ጋዜጠኞቹ የህግ ጠበቃ ሳይቆምላቸው ወደ ፍርድ ቤት እንዲወርዱ መደረጋቸው ራሱ መንግስት በፈጠራ ክስ ሊያስራቸው እንደፈለገ ያሳያል ብሏል። በተጨማሪም በኒውዮርክ መሰረቱን ያደረገ የሚያደርገው የሰብአዊ መብት ተሟጋች ቡድን ሁማን ራይትስ ዋች ስድስቱ የጦማር ጸሐፊዎችና ሶስቱ ጋዜጠኞች እንዲፈቱ ጥሪ አቅርበዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ሳምንት ኢትዮጵያን ሲጎበኙ የታሰሩ ጋዜጠኞችና የሀሳብ አራማጆች እንዲፈቱ የኢትዮጵያን መንግስት እንዲጠይቁ ሁማን ራይትስ ዋች አሳስበዋል።